ምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 971 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም ጤና ይስጥልኝ። ውድ ያገራችን ልጆች ዞተር እሁድ በዚህ ሰዓት ወደ እናንተ የሚደርሰው ከምድር እስከ ህዋ መሰናዷችን እነው ተጀምሯል። ባሳለፍነው ሳምንት የጠፈር አየር ሁኔታ ላይ ትኩረቱን ያደረገ መሰናዶ ወደ እናንተ ማድረሳችን ይታወሳል። በዚህ ረዕሰ ጉዳይ ላይ በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የስፔስ ና ፕላኔታሪ ሳይንስ መሪ ስራ አስፈጻሚ ተመራማሪ ዶክተር ንጉሴ መዝገበ ሰፊ ገለጽ አድርገውልን እንደነበረ አይዘነጋም። ከፀሐይ የሚመጣ አደጋም እንዳለ ያለመገንዘብ ችግር ገጥሞናል። በዋናነት ይሄ ኤቪሽን ላይ ይህንን ቀን ተቀን የሚያጋጥማቸው ስለሆነ እና ተጠቃሚውም ስለሆነ ሰርቪሱ ተጠቃሚ ናቸው። አብራሪዎች እይታ በሌለበትም ማረፍም መነሳትም አለባቸው። የኢትዮጵያ አየር መንገድ በየአምስት ደቂቃው ፕሌን የሚያርፍበትና የሚነሳበት ከሆነ ጭጋግም ሸፈነው ክሊር ስካይም ሆነ መነሳትም ማረፍም አለበት። የዛሬው ዝግጅታችን ደግሞ ስነ ከዋክብት ላይ ትኩረቱን ያደረገ ሲሆን አብራችሁን ሆናችሁ ስለ ከዋክብት ምንነት አፈጣጠርና መሰል ተያያዥ መረጃዎች ከበቂ ማብራሪያ ጋር እንድታገኙ በአክብሮት እንጋብዛለን። ከታሪክ አንጻር ከዋክብት ለአሰሳ ያገለገሉ ሲሆን ከመንፈሳዊና ሃይማኖታዊ እምነቶች ጋርም በእጅጉ ተቆራኝተው ሲገለጹ መመልከት የተለመደ ነው። ኮኮብን እንደ ኮኮብ እግር ኳስ ተጫዋች፣ ወይም ኮኮብ ተዋናይ የመሳሰሉ በማለት በደማቅ የሚያበራ ወይም ጎልቶ የሚታይ ነገርን ለመግለጽ በምሳሌያዊ አነጋገርም እንጠቀምበታለን። ኮከብ ከአምስት ወይም ከዛ በላይ ነጥቦች ያለው የጂኦሜትሪክ ቅርጽንም ሊያመለክት ይችላል። ከአስትሮኖሚ አንጻር ከዋክብት ምን እንደሆኑ የሚያስረዱን ደግሞ በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የአስትሮኖሚና የአስትሮፊዚክስ ተመራማሪ የሆኑት ዶክተር ገመቹ ሙለታ ናቸው። ከዋክብት ማለት እንግዲህ ሕዋ ውስጥ ብዙ አካላት አሉ። ከነዛ ውስጥ አንዱ ከዋክብት ናቸው። ብዙውን ጊዜ ከዋክብቶች ይጠናሉ። ለምንስ ይጠናሉ? ከዋክብቶች የዩኒቨርሲቲያችን ወይ ደግሞ የህዋችን አተም ናቸው። ብዙ ነገር የምናውቀው ከነሱ ነው። ለምን? ኤሌክትሮማግኔቲክ ራዲዬሽን የሚመነጩት በብዛት ከነሱ ስለሆነ፣ ብርሃንም የሚመነጩት ከነሱ ስለሆነ፣ ኢንፎርሜሽን የምናገኘው ከእነሱ ስለሆነ ስለ ዩኒቨርሲቲያችን ለማጥናት በጣም ጠቃሚ ናቸው። ከዋክብት ማለት በአጠቃላይ የህዋ አካላት ሆኖ ውስጣቸው ወይ ደግሞ በኮራቸው ኒውክሊር ሪያክሽን ማካሄድ የሚችሉ እና የራሳቸውን ብርሃን ማመንጨት የሚችሉ አካላት ናቸው። ከዚህ ነው ከሌሎች አካላቶች የሚለዩት። ከፕላኔትም ከአስትሮይድም ከሜቴዎሪትም ከሌሎች አካላት የሚለዩት የራሳቸውን ብርሃን በማመንጨታቸው ነው። ይሄ ፕራይመሪ ፕሮፐርቲያቸው ነው። በራሳቸው ስበት ኃይል ወይም ግራቪቴሽናል ፎርስ የራሳቸውን ቅርጽ በስፌሪካል ሼፕ ጠብቆ የሚኖሩ አካላት ናቸው። ይሄንን ሁሉ ከላሟሉ ቶታሊ ምን ይሆናሉ? ከዋክብት ጎራ ይወጣሉ ማለት ነው። አመላቸው ጸባያቸው ተጠንቶ አይዘር ወይ ፕላኔት ናቸው ወይስ ደግሞ ዱዋርፍ ፕላኔት ናቸው ወይ ደግሞ ያረጁ ወይ ደግሞ እድሜያቸውን የጨረሱ ከዋክብት ናቸው ምንድን ናቸው የሚለው ከዚህ ነው የምነሳው። ኖርማሊ ከዋክብት ሲባል ዝግመት ለውጣቸው ወይ ደግሞ ኢቮሉሽናቸው ውስጥ ከመፈጠር ጀምሮ እስከ የሚሞቱ ድረስ ሞታሉ ማለት የራሳቸውን ፕሮሰስ ወይ ደግሞ የኑሮ ሂደት ውስጥ አልፎ ኒውክለር ፊዥናቸውን ወይ ደግሞ ሃይድሮጅንን ወደ ሂሊየም የሚቀይራሉ መጀመሪያ ከዛ ሂሊየምን ወደ ካርበን ይቀይራሉ። ይህ ፕሮሰስ የሚያካሂዱት ሕዋ አካላት ከዋክብት ይባላሉ። ፀሐይ ከጠቅላላው የስርዓተ ፀሐይ 99.8 በመቶውን የምትሸፍን ሲሆን ከፕላኔቶች ጋር ሲነጻጸር እጅግ በጣም ግዙፍ ያሰኛታል። የእኛ ፀሐይ ኃይለኛና ውስብስብ ኮከብ ናት። በምድር ላይ ላለው ሕይወት አስፈላጊና የማያቋርጥ የኃይል የብርሃንና የሙቀት ምንጭም ናት። ስለ ፀሐይ ኮከብ መሆን ዶክተር ገመቹ ሙለታ ተከታዩን ብለዋል። የእኛ ፀሐይም ከከዋክብት አንዷ ናት። እሷን እኮ እንደ መነሻ ነው የምንጠቀመው ለማጥናት ራሱ። እሷም በውስጧ እነዚህን ኤሌመንቶች ታብላላለች። ታብላላና በኮራ ወይ ደግሞ በእንብርቷ ውስጥ ታብላላ እና ሃይድሮጂንን ታብላላ ወደ ሂሊየም ትቀይራለች። በዚህ መሃል ሃይድሮጂን ስብላላ ወደ አራት ሃይድሮጂን አተሞች ወደ ሂሊየም ስቀየሩ አንድ ሂሊየም ከአራት ሃይድሮጂን አተም ማስ ወይ ደግሞ ክብደቱ ያንሳል። ያቺ መጠን ትጠፋለች። ምን ሆና ትጠፋለች? ይሄ ኒውክሊያር ኃይል የምንለው ማለት ነው። እሱን ይሆናል እሱን ሆኖ ይወጣል። ያ እንግዲህ እንደዚህ አይነት ነገሮችን ማጥናት ምን ይጠቅማል? ምድር ላይ እንደዚያ አይነት ኃይልን ማመንጨት እንደሚቻል ሳይንቲስቶች ድሮ የተገነዘቡት ከዚህ ከተፈጥሮ ሂደት ነው። ብዙን ጊዜ የምንማረው የእኛ ከዋክብት ፀሐይ ደግሞ ከዋክብቶች አንዴ በመጠናቸውና ክብደታቸው ይለያያሉ፣ ከትንሽ እስከ ትልቅ። ትንሾቹ ከ0.08 እስከ ሁለት የእኛ ፀሐይ ክብደት ያላቸው የእኛ ፀሐይ ክብደት ሁለትን በ30 ተንዘ ፓወር ኦፍ ሰርቲን ማለት ነው ሁለትን በአስርን ሰላሳ ጊዜ አባዝተን በሁለት ብናባዛው የፀሐያችን ክብደት ነው፣ በኪሎግራም ይህን ያክል ክብደት አላት። ይህን ያክል ክብደት አላት። እንደ መስፈርት ነው የምንጠቀመት፣ እንደ ዩኒት እንደማለት ነው። ሶላር ማስ ወይ ደግሞ የፀሐይ ክብደት መጠን ከዜሮ ነጥብ ዜሮ ስምንት እስከ ሁለት ፀሐይ ክብደት መጠን ያላቸው ወደ ትንሽ ከዋክብት ይመደባል። ትንሽ ከዋክብት ይባላሉ። እንደ ጥናቱ ነው እንግዲህ አንዳንዱ፣ ብዙ ሳይንቲስቶች ደግሞ የሚመድቡት ከዜሮ ነጥብ ዜሮ ስምንት እስከ አንድ ይሉታል። ኖርማሊ በአሁኑ ጊዜ በብዛት የተወሰደው ከዜሮ ነጥብ ዜሮ ስምንት እስከ ሁለት የእኛ ፀሐይ ክብደት መሃል ያሉ ከዋክብት ትናንሽ ናቸው። ከሁለት ፀሐይ ክብደት እስከ ስምንት ፀሐይ ክብደት ያሉት ደግሞ ኢንተርሚዲየት ይባላሉ፣ መካከለኛ ከዛ በላይ ያሉት ደግሞ ትላለች። እንደዚህ አይነት ክፍፍል ኖርማሊ ዝም ብሎ ይደል ወይ በሎቶሪ? አይደለም፣ በሳይንስ ላይ ተመርኩዞ ነው። ለምን ሳይንስ ላይ ይመረኮዛል? አንዴ ማብላላት የሚችሉትን መጠን ላይ ተመርክዞ ነው። ለምሳሌ የኛ ፀሐይ ካርበንን አብላልታ ኦክስጅንን አታማንችን ሂል ሂሌ የሚንጨርሳ ካርበን ላይ ነው የምትቆሙ። አሁን ሂሌ የሚንጨርሰው ካርበን ላይ የሚቆሙት ኮራቸው ውስጣቸው ምን ይሆናል? ያንን ኢነርጂ ሲጨርሱ ወይ ይፈነዳሉ ወይ ደግሞ ሽሪንክ ያደርጋሉ ይጨማደዳሉ። ሲጨማደዱ ውጫዊ አካላቸው ደግሞ በስፔስ ውስጥ ወይ ደግሞ በህዋ ውስጥ ይበተናል። ይበተንና ያን ኬሚካሎች ይመለጫሉ ማለት ነው። አሁን ምድር ላይ የምናያቸው ኬሚካል በዚህ አይነት ፕሮሴስ በፎርሜሽን ወይ ሲፈጠሩ ጊዜ ይመጡ ናቸው። አሁን ይሄ ካርበንን ማብላላት የማይችሉት ካርበን ላይ የሚቆሙት ትናንሽ ከዋክብት ካርበንን ደግሞ ወደ ናይትሮጂን፣ ኦክሲጂን ማድረግ የሚችሉት ማቃጠል የሚችሉት ምን ይሆናሉ? ትላልቅ ይባላሉ። አሁን ኢንተርሚዲየት የምንላቸው በመሀል የሚገኙት ምንድን ናቸው? ከሁለት ፀሐይ ክብደት እስከ ስምንት አንዳንዴ እስከ አስርም ይሄዳል፣ ፀሐይ ክብደት የሚሄዱትም እነሱም ካርበኑን አያቃጥሉትም። ያኔ ነው እንግዲህ ካርበንን ማቃጠል የሚችሉት ትላልቅ ከዋክብት ይባላሉ። አሁን ትናንሾቹንና መካከለኞቹ ምን ይለያቸዋል የምንለው ይሄንን ኤሌመንቶች ወይ ደግሞ የያዙትን ንጥረ ነገር የሚያብላሉበት ጊዜና ዲማቸው ለያያል አሁን እነዚህ ትናንሾች ቶሎ ያብላሉ ቀስ በቀስ ነው በዛኛው ኤነርጂ እኮ ነው በዛ ሀይል ነው ከስበት ኃይሉ ጋር ይኳሎ ነው እንዳይፈነዱ ወይ እንዳይሞቱ የሚያደርጋቸው ስለዚህ ክብደታቸው ብዙም እንደነዛ ትላልቅ ስላሆነ ያንን ክብደት ለመሸከም ይህንን ሀይል ቀስ በቀስ ነው የሚያመነጩት ቀስ በቀስ ስለሚያመነጩ ምን ሆነ እድሜያቸው በጣም ረጅም እና፣ አሁን በአሁኑ ጊዜ ለሳይንቲስቶች በጣም ጥያቄ ሆኖ ያለው የትናንሽ ከዋክብት እድሜ ካለው በአሁኑ ፊዚክስ ሞዴል ካልኩሌ ሲደረግ ከዩኒቨርሲቲ እድሜ ፕሬዲክት ተደረገ። ለወደፊትም ዩኒቨርሲቲያችን ምን ያክል ብርሃን እያመነጨ መኖር ይችላል የሚለው ሳሟት ኮስሞሎጂ ፕሬዲክት ተደርጓል። ከዛ ያልፋል። ይህ እስካሁን ጥያቄ ነው። ከዋክብት በተለምዶ ፀሐይ ስትጠልቅ የምንመለከታቸውና በጣም ትንንሽ የሰማይ ላይ ውበት የሆኑ ጌጦች ይመስላሉ። በምሽት የምንመለከታቸው ከዋክብት እንዴት ባለ ሁኔታ ይህንን ገጽታቸውን ሊይዙ እንደቻሉ ዶክተር ገመቹ ሙለታ እንዲህ ያስረዳሉ። ማታ ማታ የምናያቸው ከዋክብቶች ሲጀምር ሩቅ ናቸው። አሁን ብርሃን ከፀሐያችን እኛ ጋር ለመድረስ ስምንት ደቂቃ ፈጅበታል። ከፀሐይ እንኳ ማለት ነው። ፀሐይ ማለት የእኛ ናት። ቀጥሎ ያለው በጣም ቅርቡ የእኛ ጎረቤት የሆነው ከዋክብት አልፋ ሰንቸሪ አትሊስት ምን ያክል ይፈጃል? አራት ነጥብ ሁለት ዓመት ይፈጅበታል ብርሃን ቅርብ ጎረቤታችን። እንግዲህ በእነሱ መሀል ያለው ቦታ ደግሞ ኢንተርስቴለር ሜዲየም ወይ ደግሞ በየስ ከዋክብት መሀል ያለው ህዋ ይባላል። ዝም ብሎ ስፔስ ነገር ነው። ስፔስ ባዶ አይደለም። በአስትሮፊዚክስ እንግዲህ ስፔስ ባዶ ስፔስ የለም ብዙ ነገሮች ያሉበት ስለማናያቸው ስለማናውቃቸው። ማታ ማታ ከዋክብትን ስናይ ምንድን ነው እኛ ወደ ኋላ ይህን ነው በጊዜ ማለት ነው ትራቨሊንግ ባኪን ታ በጊዜ ወደ ኋላ ይህን ነው። የዛሬ ሚሊዮን መቶ ሚሊዮን ዓመት የነበረውን ከዋክብት እያየን ነው። ያ ከዋክብት ላይኖር ይችላል። ከዛ ሩቅ ቢሊየን ሶፍ ላይት ወይ ከቢሊየን ወደ ሚሊየን የብርሃን ዓመት አንድ ብርሃን ዓመት እንግዲህ ሶስት መቶ ሺህ ኪሎ ሜትር ፐርሰከንድ ነው ብርሃን የሚጓዘው ፍጥነቱ ያንን ካልኩሌት ስናደርግ ምን ያክል እንደሚመጣ፣ ያ ብርሃን የተነሳው በዛን ጊዜ ነው። ስለዚህ ወደኋላ እያየን ነው ማለት ነው። እና ከዚህ ሞዴል ተነስቶ አሁን የፊዚክስ ሞዴል በጊዜ ውስጥ ወደኋላ መሄድ ይቻላል፣ አይቻልም። ወደፊት ጀኔሬሽን ከደረሰበት ወደፈለገው መጓዝ ይችላል ማለት ነው። ከዋክብቶች ናቸው በብዛት አንዳንዱ ፕላኔቶችም አሉ። ፕላኔቶች ከከዋክብት ከእነሱ የሚያገኙትን ብርሃን የሚያንጸባርቁ ከዋክብቶች አሉ። ጁፒተሮች ይታያሉ። ስናያቸው እንግዲህ በርቀታቸው መጠን ነው። አሁን ትንሽ ስለሆነ ትንሽ አይደለም። የምናው በጥናት ካልተደረሰበት ወይ ስለራቄ ነው ወይ ደግሞ በጣም ዕድሜው ስለሄደ የሚያመነጨው ብርሃን አይል በጣም ስለሞተበት ስለቀነሰበት ሊሆን ይችላል። ከዋክብት የተፈጠሩት ኔቡል በሚባል ግዙፍ የጋዝ እና አቧራ ደመናዎች አማካኝነት ሲሆን በሚሊዮን ለሚቆጠሩ ዓመታት በሚፈጠር አስደናቂ ሂደት እንደሆነ በዘርፉ ያሉ ተመራማሪዎች ያስረዳሉ። ዶክተር ገመቹ ሙላታም ስለ ከዋክብት አፈጣጠር ተከታዩን አክለዋል። ከዋክብት እንግዲህ ይፈጠራሉ ሁኑ በሰው አረዳድ እና ሳይንሱ በተደረሰበት ሞዴል እና ቲዮሪ ቢግ ባንግ የምንለው ቲዎሪ ላይ ነው ተመርኩዞ እስካሁን የሚሰራው። ያ ማለት ሁሉም ነገሮች በአሁኑ ጊዜ የሚናያቸው የህዋችን ውስጥ የሚናያቸው ነገሮች አሉ፣ አንድ ቦታ ነበሩ። እነዚህ ነገሮች በጣም ደንሲቲያቸው በጣም መለካት በማይቻልበት ቦታ በጣም ትልቅ ነው። ቴምፕሬቸራቸው በጣም ብዙ ነው፣ ትሪሊየንስ ምናምን ነው። ከዛ ደግሞ ምን ይሆናል? ፕላንክ ታይም በኋላ ፕላንክ ታይም ማለት ተን ዘ ፓወር ኦፍ ኔጋቲቭ 43 ሰኮንድ ከዛ በፊት ያለውን ሰዓትና ክስተት ፕሮዲክትን ማድረግ ያልተቻለ፣ ያንን ፕሮዲክት ማድረግ ቢቻል ብዙ ነገሮችን መነሻ ማወቅ ይቻላል። ከዛ በኋላ ምን ይሆናሉ? እነዚህ አራቱ ኃይላት አራት ፈንዳመንታል የሆኑ ኃይሎች ነበሩ። እነሱ የስበት ኃይል፣ ኤሌክትሮማግኔቲክ ፎርስ፣ ዊክ ኒውክለር ፎርስ እና ስትሮንግ ኒኩሊር ፎርስ የምንላቸው እነዚህ ኃይላት አንድ ላይ ነበር። ከዛ ጊዜ በኋላ መለያየት ጀመሩ። መለያየት ሲጀምሩ መጀመሪያ ግራቪቲ ወይ ደግሞ የስበት ኃይል ተለየ። ቀስ በቀስ በጊዜያት ውስጥ ስለዩ ሄዱ በዛ ውስጥ የእኛ ዩኒቨርሲቲ ተምፕሬቸር ወይ ደግሞ ሙቀቱ እየቀነሰ እየቀነሰ ይሄዳል። እየቀነሰ እየቀነሰ ሲሄድ ምንሆኑ ኒውትሮን እና ፕሮቶን አንድ ላይ መጡና ትክክለኛ ተምፕሬቸራቸው ላይ ሲደርሱ ማለት ሲቀንስ፣ ያ ሲቀንስ ወደ ሚሊየንስ ወይ ቢሊየንስ ሲቀንስ ኒውትሮን እና ፕሮቶን አንድ ላይ መጡና ሃይድሮጅን ይፈጠሩ የመጀመሪያው አተም ነው ተፈጠረ ከዛ ሄሊየም ተፈጠረ እያለ ሊቲየም ለዚህ እስካሁን ድረስ ዩኒቨርሲቲያችን ውስጥ በብዛት የምናየው ሂሊየምና ሃይድሮጅን ከዛ በኋላ ይሄ ሃይድሮጂን ተምፕሬቸሩ አሁን እንግዲህ ዩኒቨርሲቲያችን ሙቀት እየቀነሰ እየቀነሰ ሲሄድ ከ200 እስከ 500 ቢሊየን አመት መካከል ባለው ጊዜ ውስጥ ከቢግባንግ ወደዚህ ማለት ምን ተፈጠረ የመጀመሪያው ከዋክብት ተፈጠረ ከዛ ሃይድሮጂን ሃይድሮጂኑ ተምፐሬቸር ሲቀንስ ሲቀንስ ሃይድሮጂንም ከሃይድሮጂን መብላላት ጀመረ። ምን ፈጠረ? ሃይድሮጂን ሞለኪል። ያ ሃይድሮጂን ሞለኪል ደግሞ ተምፐሬቸር ሲቀንስ ሲቀንስ ሲቀንስ ይወርዳል፣ ዳመና ነገር ይሆናል። አሁን የምናየው ዳመና አይደለም፣ ሞለኪላር ክላውድ ይባላል። እሱን ፈጠረ። ያ ተምፐሬቸር በመሀሉ ሲቀንስ ሲቀንስ የሂምብርቱ ምን እየሆነ ሄዳ፣ እየጠነከረ ሄዳል። ክብደቱን እየጨመረ በአካባቢው ያለውን ጋዞችና አቧራዎች ደስቶች እየተፈጠሩ እየተፈጠሩ መጥቶ ከዛ ምን የሆነ በአካባቢው ያለው ሆኖ ጋዝ ወደራሱ እየወሰደ ወደራሱ ራሱ እየወሰደ ስበት ኃይል ወደ ራሱ እየወሰደ እየወሰደ እየወሰደ ድና ምን የሆነ ሄደ ክብደቱ ይጨምራል። በዛ ደንሲቱ ይጨምራል። ደንሲቱ ጨመረ፣ ክብደቱ ጨመረ ማለት በኢምብርቱ ውስጥ ቴምፐሬቸሩ ምን ሆነ ሙቀቱ እየጨመረ እየጨመረ መጣ። ያን እንግዲህ አክሬሽን እንለዋለን። አክሬሽን ማለት በዛን ሰዓት ይዞራሉ፣ እነሱ ኒታይም ሮቴት ያደርጋሉ። በዛ ላይ ደግሞ አካባቢው ያለውን ጋዝ እና ሞለኪል ሃይድሮጂን ሞለኪሎችን ወደ ውስጡ ይወስዳል። ይወርዳሉ፣ ይወርዳሉ፣ ክብደቱን ይጨምራል፣ ደንሲቱን ይጨምራል፣ ተምፕሬቸር ወይ ሙቀቱን ይጨምራል። እየጨመረ እየጨመረ ሲሄድ አስር ሚሊየን ከልቪን ተምፕሬቸር ላይ ይደርሳል። ለምን? ዴንሲቲ ስለጨመረ ክብደቱ ስለጨመረ። በዛ ቴምፕሬቸር ላይ ከደረሰ ምን ይሆናል? ያ ቴምፕሬቸር ደግሞ ሃይድሮጅንን ከሃይድሮጅን ጋር ማብላላት ይችላል። ያ ቴምፕሬቸር ከተፈጠረ ሃይድሮጅን መብላላት ይጀምራል። ይሄ ነገር እንግዲህ ምን ማድረግ ጀምራል? ኒክለር ሃይልን ማመንጨት ይጀምራል። ራሱን የሚያቆይበት ሀይል አመንጭተዋል ማለት ነው። ጀመራ ግራቪቲ ጋር ትግል ነበር። ስበት ሃይል ጋር ስበት ሃይል አለ፣ ወደ ውጭ የሚገፋው ደግሞ ግፊት አለ በሙቀት ምክንያት ከሱ ጋር ይታገላል። የስበት ኃይል የስበት ኃይል እየበለጠ አካባቢው ጋዞችን እየሰበሰበ እየሰበሰበ ያ ፕሬጀር ከውስጥ ወደ ውጭ የሚገፋው እና የውጭውን ወደ ውስጥ የሚጎትተው ስበት ኃይል በጣም ከተበላለጠ ከውስጥ ወደ ውጭ የሚገፋው በጣም ተበለጠው ከማክበት አይፈጠር ይሄን ኬሚካል ሪያኪን ወይ ደግሞ ኤሌመንቶቹም ለአብላላችላል ሃይድሮጅኖች በዛ ተምፕሬቸር ላይ ከደረሰ ደግሞ ን አራቱን ሃይድሮጅን ወደ አንድ ሂሊየም እየቀየረ በዛች መሀል ደግሞ ኃይል እያገኘ ነው። እዛ ከስበት ኃይሉ ጋር ከውስጥ የሚፈጠረው ግፊት እና ወደ ውስጥ የሚገፋው የስበት ኃይል ይኳል ይሆናሉ። ሂደቱን ይጀምራል። እየኖረ እየኖረ እየኖረ ያንን በልቶ ከጨረሰ ምን ይሆናል? ትንሽ ከዋክብት ከሆነ ልክ ቅድም እንደገለጽ ነው። ቀስ በቀስ ነው ክብደቱም ትንሽ ስለሆነ ትላልቅ ከዋክብቶች ከሆኑ ደግሞ ኢቨን ከሁለት እስከ ሀያ ሚሊዮን ዓመት ነው ግን እድሜያቸው። እስካሁን ድረስ ኦብዘርቬሽን በኤክስፐርመንት የተደረሰበት የእኛ ከዋክብት አይነት እንደ ፀሐይ አይነቶቹ እስከ አስር ቢሊዮን ዓመት ሊያቃጥሉ ትችላሉ። ከፀሐያችን በታች ያሉት ትናንሾቹ ደግሞ እስካሁን ራሱ ማብላላት ያልጀምሩ ራሷል ከፀሐያችን ኢድሜ በላይ ሆኖ እድሜያቸው ማለት ነው። እንዲህ ነው እንግዲህ የሚፈጠሩት እና ኒክሌር ሪያክሽኑን ካካሄዱ ኦረዲ ኳክብ ሆኑ ማለት። ስለመጀመሪያው ኮኮብ በእርግጠኝነት ማወቅ ከባድ መሆኑን የዘርፉ ተመራማሪዎች ይገልጻሉ። ሀሳባቸውን ሲያስረዱም በመጀመሪያ ስለተፈጠረው ኮኮብ መረጃ ቢኖር ለበርካታ ጥያቄዎች ምላሽ ማግኘት ይቻል እንደነበረ ይገልጻሉ። የሰው ልጅ አሁንም ምርምሩን እንዳላቆመ የሚገልጹት ዶክተር ገመቹ ሙለታ በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የአስትሮኖሚና የአስትሮፊዚክስ ተመራማሪ በጉዳዩ ዙሪያ ተጨማሪ ሀሳብ አክለዋል። የመጀመሪያ ከዋክብት ተለይታ ብትታወቅ ብዙ ነገር ይታወቅ ነበር። በጣም ሩቅ ነው። ተመልከች፣ የእኛ ህዋ እድሜ 13.7 ቢሊዮን ዓመት ነው። 13.7 ቢሊዮን ዓመት ማለት የመጀመሪያው ከዋክብት የተፈጠረው ከ200 እስከ 500 ሚሊዮን ዓመት መካከል ነው ከቢግ ባንክ በኋላ። በዛች ዓመት ውስጥ የተፈጠረው ከዋክብት ምን ያክል ይርቃል? እንግዲህ ከኛ ተመልከች 200 ሶስት ነጥብ ሰባት ቢሊዮን ዓመት ብንቀንስ እንበልና አስራ ሶስት ቢሊዮን ዓመት ላይ ነው የተፈጠረ እንበል። አስራ ሶስት ቢሊዮን ዓመት ላይ የተፈጠረ ከዋክብት በጣም ሩቅ ነው። አስራ ሶስት ቢሊዮን ዓመት ተጉዞ ነው ማለት ነው፣ ከዛ የተነሳው ብርሃን ወይ ደግሞ ራዴሽን እኛ ጋር የደረሰው ያን ከዋክብት ለማየት በጣም አድቫንስድ የሆነ እስካሁን እየተሞከረ ነው። አሁን ለምሳሌ ጀምስ ዌብ ስፔስ ቴሌስኮፕ የሚባለው ባለፈው ነው ሁለት ዓመት አካባቢ የተለቀቀው እሱን ነው የምፈለው። ዋና ዓላማው ያ ነው። እስካሁን አምስት ቢሊየን ብርሃን ዓመት ርቆ ያሉትን ከዋክብቶች ማየት ተችለዋል። ግን እስከ 789 ቢሊየን ተግዶ እሱን ለማየት ከዛ የተነሳው ብርሃን፣ እሱን መለየት አንድ ነገር ነው። ከዛ መነሳቱን ማረጋገጥ አንድ ነገር ነው። ያንን ብርሃን ደግሞ በዛ ዌቭ ሌንግዝ ፍሪኩዌንሲ መለየት መቻል ሌላ አሳይመንት ነው። ስለዚህ እየተፈለገች ነው፣ ያ እየተፈለገ ነው። ያ ከተገኘ ከሱ በኋላ ያሉት ከሌሉ፣ እሱ ነው ማለት ነው። ከሌሉ ቢግ ባንግ ቲዮሪ የሚባለውን በኦብዘርቬሽን ፕሮቭ ተደረገ እና እሱ ከተገኘ ብዙ ኢንፎርሜሽን ይገኛል ማለት ነው። ስለዚህ ቶታሊ እሱ አልተገኘም። የዕለቱ ከመድረ እስከ ህዋ መሰናዷችን ያዳመጣችሁትን ይመስል ነበር በቀጣይ ሳምንት በክፍል ሁለት መርሃ ግብራችን እንገናኛለን። ፕሮግራሙን በማዘጋጀት በኩል ፍጹም አለም በማቅረቡ ከእናንተ ጋር ቆይታ ያደረግኩት ደግሞ እኔ ሰብስቤ አይሉ ነኝ ከሌሎች የኤፍኤም አዲስ 97 ነጥብ አንድ ዝግጅት ጋር መልካም ቆይታ እንመኛለን። እስከ ሳምንት ቸርን ሰንብት።